The Voice of America. በጋምቤላ ክልል ከፍተኛ አመራሮች ላይ የመግደል ሙከራ ሊያደርጉ ሲሉ ተያዙ ስለተባሉ ሀያ አምስት ሰዎች ጉዳይ የክልሉን ፖሊስ ምክትል ኮሚሽነር አነጋግረናል። የክልሉ ፕሬዚዳንት ኡሞድ እጁሉና ምክትላቸውን ጨምሮ ሌሎች የክልሉ መንግስት ከፍተኛ አመራሮች ላይ የመግደል ሙከራ የተካሄደው በጋምቤላ ጆር ዞን አኝዋ ወረዳ ውስጥ ከህብረተሰቡ ጋር በመወያየት ላይ እያሉ ነው ብለዋል። የፖሊስ ምክትል ኮሚሽነሩ ቱት ኮር ናኮር መልካ ሙሉ ዘገባውን ያሰማናል። በጋምቤላ ክልል ፕሬዚዳንት ኡሙድ ጆሉና በምክትላቸው እንዲሁም በክልሉ ምክር ቤት አፈጉባኤና ምክትል አፈ አፈጉባኤና በክልሉ ብልጽግና ፓርቲ አመራሮችና ሌሎችም ላይ የመግደል ሙከራ መካሄዱን የጋምቤላ ክልል ምክትል ፖሊስ ኮሚሽነር ቱትኮር ተናግረዋል። በጆር ዞን አኛ ወረዳ ውስጥ ባለፈው ሳምንት ነሐሴ 22 2012 ዓ.ም አመራሮቹ ከህብረተሰቡ ጋር ውይይት በሚያደርጉበት ወቅት ነው የግድያ ሙከራው የተካሄደው ብለዋል ምክትል ኮሚሽነሩ። በመግደል ሙከራ ወቅት ወጣቶች ከፕሬዚዳንቱ አጃቢዎች መካከል መሳሪያ ለመንጠቅም ሞክረዋል ሲሉም ገልጸዋል። በዚሁ ሳቢያ የደረሰ ጉዳት የለም ብለዋል። በጋምቤላ ሆነው ወንጀሉን ለመፈጸም ከጠነሰሱት እና በመግደል ሙከራውም በመሳተፍ ከተጠረጠሩት መካከል ሀያ አምስት ሰዎች መያዛቸውንም ገልጸዋል። ኮሚሽነሩ የግድያውን ሙከራ አካሄዱ ስላሉ ግለሰቦችና ስለነበረው ሁኔታም እንዲያብራርተዋል። ምክትል ኮሚሽነር ቱትኮር ግድያ ያቀናበሩ ሰዎች ነበሩ፣ በቁጥጥር ስር ያዋል ናቸው አሉ እዚህ ጋምቤላ ከተማ ጀምሮ ስብሰባ ቦታ ረብሻ ሲፈጥሩ የነበሩ ሰዎች በቦታ ወደ አስራ ዘጠኝ ሰው ወዲያሁኑ በቁጥጥር ስራ የነበሩት እዚህ ጋምቤላ የነበሩት ዋና ተዋናኞቹ አንዱ አሜሪካ ዜግነት ያለው ሰው ነው። ከእሱ ጋር ወደ ስድስት ወደ ሰባት የሚሆኑ ግለሰቦች አሉ፣ በቡድን የተደራጁ ማለት ነው። ስለዚህ እነሱ ያው ወጣቱ ወደ ስብሰባ ላይ ሲገቡ ወጣቱ ረብሻ በመፍጠር ስብሰባ የማወቅ የማወቅና እርስ በእርሳቸው የመጣላት ነገር ለማስመሰል አድርገው ነው መጀመሪያ ሴራ ያደርጉት። ስለዚህ በወዲያውኑ ያው በቁጥጥር ስር ያዋልናቸው አሉ። ያው የህግ ማጣራት ስራ እየተሰራ፣ በቦታው የነበሩ ሰዎች እንደነገሩን ጩቤ የያዘ አንድ ግለሰብ ብቻ ነበር። በተረፈ ግን ሌሎቹ እርስ በርሳቸው ከመጣላት የስብሰባውን መንፈስ ከመረበሽ በተለየ ሁኔታ ሌላ እንቅስቃሴ አላደረጉም ብለዋል። የግድያ ሙከራ ማለት ይቻላል እንደዚህ ያለውን ነገር በቦታ ስለነበርኩ እኔ ራሴ ነው የነበረው። አይል የዲይፒ ጠበቃዎች በበላይነት ሲመራ የነበረው ስለዚህ ያ ከእውነት የራቀ ነው አሁን ያልከው ነገር ጩቤ የያዘው አሁን ብሎ ነው ጩቤ ይዞ መጀመሪያ ለፈተሻ አልተገኘም። ጩቤ ይዞ ሲሄድ አሁን የነሱ ዓላማ የነበረው ውቀቱ ፈጥሮ ከዛ በኋላ ወደ ዋናው የፕሬዚዳንቱ ያለበት መቀመጫ ወንበር ላይ ነበር። ወዲአሁኑ እኛ በቁጥጥር ስር ባላዋል ኑሮ ከዚህ የባሴ አደጋ ነበር ሚመ ወዲያሁኑ ከስብሰባ ቢወጡ ኑሮ የመሳሪያ ቢጃቸው ላይ ቢደርስ ሌላ አደጋ ነበር። መሳሪያ ነበር በቦታው መሳሪያ አሁን ያዛቸው ሰዎች ረብሻ የፈጠሩ ሰዎች ስንፈትሻቸው și încă o በጋምቤላ ከተማ ውስጥም በክልሉ ፕሬዚዳንት ላይ ጥቃት ለመፈጸም አቅደው ነበር ያሉት አቶ ቱር የመግደል ሙከራው ዓላማም ፕሬዚዳንቱን በኃይል ከስልጣን ማውረድ ነው ሲሉ አክለው ገልጸዋል። የክልሉ ፕሬዚዳንት ኡሉዱ ጅሉ እና በእሳቸው የሚመራ ልዑክ ቡድን የጎርፍ አደጋ በጆር ዞን ስለሚያደርሰው አደጋ ለመጎብኘትና ከሀገር ሽማግሌዎችና ወጣቶች ጋር ለመምከርም ጭምር ነው ወደ ስፍራው ያመራው ብለዋል። ምክትል ኮሚሽነሩ ፕሬዝዳንቱና ይመሩት የነበረው የልዑክ ቡድን ከጆር ዞን ወደ ጋምቤላ ከተማ በሰላም መመለስ እነሱን ጠቅሰው በጋምቤላ ውስጥ ጥሩ የሚባል የመረጋጋት ሁኔታ መኖሩንም አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ካምቦ